የአፍሪቃ ህብረት የኢትዮጵያ ፌዴራል መንግስትና ህወሓት የሰላም ውይይት ለመጀመር በሳምንቱ መጨረሻ ደቡብ አፍሪቃ እንዲገኙ የጋበዘበትን ደብዳቤ ጥሪ ወደ ሁለቱም ወገኖች ላከ። ዝርዝሩ ደርሶናል። በዕለቱ አቢረስ ይቀርባል። የትላንቱ በአዲስ አበባ የሚኖሩ የትግራይ ተወላጆች ሰላማዊ ሰልፍ ይህም ከደረሱን ዘገባዎች ውስጥ ነው። በመጽሔቱ ክፍለ ጊዜ ይቀርባል። ረቡዕ መስከረም 25 2015 ዓ ም ጤና ይስጥልኝ። እንደምናመሻችሁ፣ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና የሚያሰማን እንግዲ ወልዴ ነው። አቀናባሪዋ ብርሃን ኃይሉ ለስርጭት ምህንድስናው ደግሞ ቢል አንድራዴ ተሰይመዋል። ከተቀሩት ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከምሽቱ የዓለም ዜና ጋር እንግዳ ወልዴ ነኝ። የአፍሪካ ህብረት የኢትዮጵያ ፌዴራል መንግስትና ህወሓት የሰላም ውይይት ለመጀመር በሳምንቱ መጨረሻ ደቡብ አፍሪካ እንዲገኙ የጋበዘበትን የጥሪ ደብዳቤ ልኳል። የአፍሪካ ህብረት ያቀረበውን ጥሪ መቀበሉን ያስታወቀው የኢትዮጵያ መንግስት የተላከው ደብዳቤ የሰላም ውይይቱ የሚጀምርበትን ቀንና ስፍራ እንዲሁም ውይይቱን የሚመሩ አካላትን ማሳወቁን ጨምሮ አመልክቷል። ይህ ዘገባ እስከተጠናከረበት ሰዓት ድረስ በአፍሪካ ህብረት የቀረበውን ጥሪ አስመልክቶ ከህወሓት በኩል የተባለ ነገር የለም። የአሜሪካ ድምፅ የተመለከተው የአፍሪካ ህብረት ደብዳቤ ከመስከረም 28 2015 ዓ ም ጀምሮ በደቡብ አፍሪካ ሊካሄድ ለታቀደው የሰላም ንግግር የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ ግብዣ ማቅረባቸውን ያመለክታል። ይህ በእንዲህ እንዳለ የኢትዮጵያ አየር ኃይል ትናንት በአዲ ዳሮ በሚገኙ ተፈናቃዮች ላይ ፈጽመዋል ባለው የድሮን ጥቃት 65 ሰዎች ተገድለዋል፣ ከሰባ በላይ የሚሆኑ ደግሞ ቆስለዋል ሲል ህወሓት ዛሬ ባወጣው መግለጫ አመልክቷል። ለዚህ ክስ ከኢትዮጵያም ይሁን ከኤርትራ መንግሥት በኩል እስካሁን የተሰጠ ምላሽ የለም። አድማጮች ዝርዝር ዘገባው በዕለቱ አብይ ድረስ ይቀርባል። በትግራይ ያሉ የረዴት ሰራተኞች ዝውውር መቀጠሉን የተባበሩት መንግስታት ድርጅት ትናንት አስታውቋል። ካለፈው ነሐሴ ወር ወዲህ ተቋርጦ የነበረው የረዴት ሰራተኞቹ ዝውውር ትናንት መጀመሩንና በአፋር በኩል በትናንትናው ዕለት በሰላም መውጣታቸውን የሰብአዊ ድርጅት አጋሮቻችን ነግረውናል ሲሉ የተመድ ቃል አቀባይ ስቴፋን ዱጃሪክ ለዜና ሰዎች ተናግረዋል። ሌሎች ሰራተኞቻችንም በቅርቡ እናስወጣለን ብለን ተስፋ እናደርጋለን ብለዋል። ቃል ዱጃሪክ በዕለታዊ ጋዜጣዊ መግለጫቸው እንዳሉት የረዴት ሰራተኞቹን መንቀሳቀስ መቻል በመልካም ቢቀበሉትም በምድርና በአየር የሚደረገው ህይወት አድን እርዳታ አቅርቦት እንዲቀጥል ሲሉ ጥሪ አድርገዋል። የተመድ የሰብአዊ አየር በረራ አገልግሎት ካለፈው ነሐሴ ጀምሮ መቋረጡን ያስታወሱት ካላቀባዩ የእርዳታ አቅርቦትና እጅግ አስፈላጊ የሆነው የስራ ማስኬጃ ገንዘብ ወደ ክልሉ እንዳይገባ አድርጓል ብለዋል። በሰሜን ኢትዮጵያው ያለው ሁኔታ አሁንም አሳሳቢ ነው ያሉት ዱጃሬክ በትግራይ በአፋር እና በአማራ ክልሎች ሴቶችንና ሕጻናትን ጨምሮ በመቶ ሺህ የሚቆጠሩ ሰዎች በጦርነቱ ምክንያት መፈናቀላቸውን ተናግረዋል። በተጨማሪም ጦርነቱ በሚካሄድባቸው ክልሎች ባሉ በሚሊዮን የሚቆጠሩ ሰዎች ላይ ተጽዕኖ ማሳደሩን ገልጸዋል። በትግራይ በአብዛኛው ቦታ በአማራ እና በአፋር በርካታ ቦታዎች እየተካሄደ ባለው ውጊያ ምክንያት ተደራሽ መሆን እንዳልቻሉ የሰብአዊ ድርጅት አጋሮቻችን ነግረውናል፣ ያሉት ዱጃሪክ ይህም እርዳታ ለሚጠብቁና ለተፈናቀሉ በሺ ለሚቆጠሩ ሰዎች መድረስ እንዳይቻል አድርጓል ብለዋል። የአቅርቦት እጥረትም ሆነ አስቸጋሪ ሁኔታዎች ቢኖሩም የሰብአዊ አጋሮቻችን በሶስቱ ክልሎች መድረስ በቻሉባቸው ቦታዎች ስራቸውን በማከናወን ላይ ናቸው ብለዋል። የመንግስታት ል ድርጅት ቃል አቀባይ በትግራይ ከሰብዓዊ እርዳታ ክምችቱ ማከፋፈሉ እና መሠረታዊ አገልጋሎቶች መስጠቱ እንደቀጠለ ነው ብለዋል። ከመስከረም 16 2015 ዓ ም ጀምሮ 32 የተንቀሳቃሽ የጤናና የምግብ ማዕከላት በ58 የጤና አገልግሎት መስጫ ጣቢያዎች ስራቸውን በመስራት ላይ ሲሆኑ ድንኳን፣ መተኛ ምንጣፍ፣ የወባ መከላከያ ጥቅሎችና ጄሪካኖች በሰሜን ምዕራብ ትግራይ ተከፋፍለዋል ብለዋል። በአማራና በትግራይ ደግሞ አዲስ ተፈናቃዮች የምግብ፣ የውሃ እና የአስቸኳይ ጊዜ መጠለያ እንዲሁም የጤና አገልግሎት በማግኘት ላይ መሆናቸው ታውቋል። በሌላ በኩል የተመድ ቃል አቀባይ ሶማሊያን በተመለከተ በዕለታዊ መግለጫቸው እንዳሉት ዋና ጸሐፊው አንቶኒዮ ጉተሬዝ ከትናንት በስቲያ በአልሸባብ የተፈጸመውንና ባለሥልጣናትን ጨምሮ በርካታ ሰዎች የተገደሉበትን ጥቃት አውግዘዋል። ለማዋቾቹ ቤተሰቦች መጽናናትን የተመኙት ጉተሬዝ ሰላማዊ መንግስት ለመመስረት ሱማሊያ ለምታደርገው ጥረት ተመድ ድጋፍ እንደሚያደርግ በድጋሚ ቃል ገብተዋል። የማዕከላዊ አፍሪካ ሪፐብሊክን በተመለከተ በተሰጠው መግለጫ ደግሞ ሶስት የባንግላዴሽ ዜግነት ያላቸው የሰላም አስከባሪ አባላት መኪናቸው በተጠመደ ፈንጂ በምሽት ሲጋይ ህይወታቸው ማለፉን ተናግረው አራተኛው ተጎጂ ሕክምና በማግኘት ላይ መሆኑን ጠቁመዋል። ዋና ጸሐፊው በጉዳዩ ላይ ኦፊሴላዊ መግለጫ ይሰጣሉ ብለው እንደሚጠብቁ ቃል አቀባዩ ተናግረዋል። በህገወጥ መንገድ ኤርትራውያንን ከአፍሪካ ወደ ኔዘርላንድ በማዘዋወር መሪ ተዋናይ ነበር ተብሎ የተጠረጠረን አንድ የ38 ዓመት ኤርትራዊ ለደች የህግ ባለሥልጣናት ኢትዮጵያ አስረክባለች። የአቃቤ ህግ ቡድኑ ግለሰቡ ከፍተኛ ቁጥር ያላቸውን ኤርትራውያን ከአፍሪካ ወደ ኔዘርላንድ በማዘዋወሩ ጠርጥረነዋል ብለዋል። የፍልሰተኞቹ ጉዞ በጨካኝ ሁከት የተሞላ እና ህይወትን አደጋ ላይ ለሚጥል የባህር ላይ ጉዞ የተዳረገ ነበር ሲሉም አክለዋል። አቃቤ ህጎች የደች አቃቤ ህግ አክሎም ምርመራው በጣሊያን ኢንተርፖል እና ዓለም አቀፉ የወንጀል ችሎች ትብብር የተካሄደ ነው ብሏል። ከእንደ አውሮፓውያን አቆጣጠር 2014 እስከ 2020 በህገ ወጥ የሰዎች ዝውውር የተጠረጠረውና ማንነቱ ያልተገለጸው ተጠርጣሪ ግለሰብ ዛሬ ኔዘርላንድ መድረሱንና በቁጥጥር ስር መዋሉ ታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰሜን ኮሪያ መካከለኛ ርቀት ባሊስቲክ ሚሳይል ትናንት በጃፓን አናት ላይ ማስፈንጠሯን ዩናይትድ ስቴትስ አውግዛ፣ አጋሮቿ የሆኑትን ደቡብ ኮሪያን እና ጃፓንን እንደምትከላከል ቃል ገብታለች። ይህም ሆኖ የባይደን አስተዳደር ከፒዮንግያንግ ጋር ለመነጋገር አሁንም በሩ ክፍት መሆኑን አስታውቋል። ለሰሜን ኮሪያ ሚሳኤል ተኩስ ምላሽ የአሜሪካና የደቡብ ኮሪያ የአየር ኃይል አውሮፕላኖች ትናንት ማክሰኞ የጋራ ልምምድ ማድረጋቸውን የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር አረጋግጠዋል። በጋራ የመከላከል ብቃታችንንና በቅጽበት ተለዋዋጭ የሆነ ጥቃት የማድረስ አቅማችንን ለማሳየት በሁለትዮሽም ሆነ በሶስትዮሽ በምናደርገው ግንኙነት እንዲሁም ከኮሪያ ሪፐብሊክና ከዓለም አቀፉ ማህበረሰብ ጋር በመሆን አስቸኳይና ዘላቂ መፍትሄ የምንሰጥበትን ሁኔታ ማቀናጀታችንን እንቀጥላለን። ሰሜን ኮሪያ ትናንት በጃፓን አናት ላይ ያስወነጨፈችው መካከለኛ ርቀት ባሊስቲክ ሚሳይል በቅርቡ በወታደራዊ ሰልፍ ላይ ያሳየችውና አዲስ አይነት ሊሆን እንደሚችል ታምኗል። ከሌሎቹ ሚሳይሎች በበለጠ 4600 ርቀት መጓዝ ሲችል ወደ ሰማይ በመተኮስ ፋንታ ወደ ጎን ወደ ጃፓን አስፈንጥረዋለች። ሰሜን ኮሪያ ከ2017 ወዲህ ወደ ጃፓን አቅጣጫ ሲተኮስ የመጀመሪያው ነው። የጃፓኑ ጠቅላይ ሚኒስትር ፉሚዮ ኪሺዳ በቅርብ መልስ እንሰጥበታለን ሲሉ ዝተዋል። ታዛቢዎች እንደሚሉት ሰሜን ኮሪያ ሙከራውን ያደረገችው በአሜሪካና በደቡብ ኮሪያ መካከል ከፍተኛ የባህር ላይ የጋራ ልምምድ ለማድረጋቸው መልስ ነው ኃይልን ለመፈታተሽ ይመስላል። ዩኤስኤስ ሮናልድ ሬገን የተሰኘው የአሜሪካ አውሮፕላን ጫኝ መርከብ ባለፈው ወር ወደ ደቡብ ኮሪያ ተጠግቶ ቆሟል። የባይደን አስተዳደር አጋሮችን እንደሚከላከል ቢያሳውቅም ከፒዮንግያንግ ጋር ለመነጋገር አሁንም በሩ ክፍት ነው ብሏል። ዓላማችን አሁንም የኮሪያን ባህረ ገብ ምድር ከኒክለሩ ነፃ ማድረግ ነው። ለዚህም ተጨማሪ እምርታ ለማሳየት ቀጣይነት ያለውና እውነተኛ የሆነ የዲፕሎማሲ ድርድር ለማድረግ አሁንም ዝግጁ ነን። ከሰሜን ኮሪያ ጋር ካለምንም ቅድመ ሁኔታ ለመገናኘት ሁሌም ዝግጁ ነን። በተመድ የአሜሪካ አምባሳደር የጸጥታ ምክር ቤቱ ፒዮንግያንግ ጅምላ ጨራሽ መሳሪያ ማምረቷን ለመግታት ስብሰባ እንዲደረግ ጠይቀዋል። በመጨረሻም አድማጮች፣ ባንኮቿ የገንዘብ እጥረት ባጋጠማቸው ሊባኖስ ያሉ የባንክ ደንበኞች በሀገሪቱ በሚገኙ ባንኮች በጉልበት እየገቡ ገንዘባቸውን በመጠየቅና በማስወጣት ላይ ናቸው። በሊባኖስ ባንኮች ለአንድ ሳምንት ዝግ ሆነው ቆይተው የነበረ ሲሆን አሁን በከፊል ክፍት ናቸው። የኢኮኖሚ ቀውስ ሀገሪቱን እያሽ መደመደ ባለበት በዚህ ወቅት በርካታ ደንበኞች ወደ ባንክ በኃይል በመግባት ገንዘባቸውን በማውጣት ላይ ይገኛሉ። ባንኮቹ ደንበኞቻቸው የተወሰነ ገንዘብ ብቻ እንዲያወጡ ነው የሚፈቅዱት። ድርጊቱ ዜጎች በሙስና በተበላሸውና ከፍተኛ ጉዳት በደረሰበት ኢኮኖሚ ምክንያት በባለስልጣናት እና በባንኮቹ ላይ ያላቸውን ብስጭት ያሳያል ተብሏል። ከመቶ ዓመት ወዲህ ያልታየ ብሎ የዓለም ባንክ በሚገልጸው ደረጃ ሶስት እጅ የሚሆኑ ሊባኖሳውያን በድህነት አረንቋ ውስጥ ይገኛሉ። የሊባኖስ ፓውንድ ዘጠና በመቶ የሚሆነውን ዋጋውን በማጣቱ ሚሊዮኖች ሰማይ የደረሰው ሸቀጥ ዋጋ የማይቀመስ ሆኖባቸዋል። አሊ አልሳሂል የተባለ የቀድሞ ፖሊስ አባል ቢኤልሲ ወደ ተባለው ባንኩ በመሄድ ተቀማጭ የነበረውን 24 ሺህ ዶላር የትምህርት ቤት ክፍያና የቤት ክራይ ዕዳ ላለበት በዩክሬን ለሚገኘው ልጁ እንዲላክ በማስፈራራት ጠይቋል። አንዳችሁ ከመሞታችሁ በፊት ገንዘቡን ቁጠሩ ብሏል፣ አሊ አልሳሂሊ የቀድሞ ፖሊስ አባል ለባንክ ሰራተኞች በአንድ እጁ በስልክ እየቀረጸ በሌላ እጁ ሽጉጡን እያወዛወዘ። የገንዘቡ አስቀማጮች ጥሪ ብለው የሚጠሩት የተቃውሞ ቡድን እንዳለው ባንክ ገንዘቡን ለማዘዋወር ለወራት ባለመፍቀዱ አሊ አልሳሂሊ በዩክሬን የሚገኘው ልጁን ለመደገፍ ኩላሊቱን ለመሸጥ ተዘጋጅቶ ነበር። ግለሰቡ የጠየቀውን ገንዘብ አላገኘም። ሰራተኞቹ እያረጋጉት ከቆየ በኋላ የጸጥታ ኃይሎች በቁጥጥር ስራ ውለውታል። ታየር በተባለችው የደቡብ ከተማ ግን አንድ ደንበኛ 40,000 ዶላር ለማውጣት በሽጉጥ አስፈራርቶ የማስጠንቀቂያ ተኩስ ከተኮሰ በኋላ የጸጥታ ሰራተኞች ቢመጡም ፍጥጫው ቀጥሎ በኋላ በተደረገ ድርድር 9,000 ዶላር ማውጣት ችሏል። በሌሎች የአገሪቱ ክፍልም አንዳንዶቹ ሙከራዎች ሲሳኩ፣ ሌሎቹ ደግሞ በጸጥታ አስከባሪዎች መድረስ ከሽፈዋል። አንዳንድ የባንክ ደንበኞችና የገንዘብ አስቀማጮች ጥሪ ብለው የሚጠሩት የተቃውሞ ቡድን በጉልበት ገንዘብ የማስወጣቱን ድርጊት በማበረታታት ወደፊትም እንደሚቀጥል ዝተዋል። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተጠቃሏል። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡ መስከረም 25 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅት ታየናት የዌብና ማኅበራዊ መገናኛ አቀናባሪያችን አባየው ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪው ደግሞ ጆጌል ነው። ወደ ዕለቱ አቢር እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ። ሁለቱም በሰው ወጥቶ መሄድ ምንም ስለማትችል በየቀኑ ስለ ጤንነሳ ስለምጠይቅ ያኔ ለልጅ ሊገቡ ማታ አግኝቻት ወይ ካልሆነ ወደ ሚያ ክነጭ ስላት አልችልም መምጣት አለችም። ከዛ በኋላ ስልክ ሲቋረጥ ያው ዜና ምንም እርግጠኛ ነገር ስለማንሰማ በሕይወት ያለች አልመሰለኝ ነበር። ጦርነት ሲካሄድባቸው በነበሩ የሰሜን ወሎ ዞን አካባቢዎች ተቋርጦ የነበረው የስልክ አገልግሎት መጀመሩን አስመልክቶ አስተያየት የሰጡ ወላጅ ከተናገሩት የተወሰደ ነው። ሙሉ ዘገባው በመጽሔቱ ክፍለ ጊዜ ይቀርባል። አሁን በቀጥታ ወደ ዕለቱ ዐብይ ርዕስ ነው የምናመራው። የአፍሪካ ህብረት፣ የፌዴራል መንግስትና የህወሓት ሰላም ውይይት ለመጀመር በመሳምንቱ መጨረሻ ደቡብ አፍሪካ እንዲገኙ የጋበዘበትን የጥሪ ደብዳቤ ልኳል። የአፍሪቃ ህብረት ያቀረበውን ጥሪ መቀበሉን ያስታወቀው የኢትዮጵያ መንግስት የተላከው ደብዳቤ የሰላም ውይይቱ የሚጀመርበትን ቀንና ስፍራ እንዲሁም ውይይቱ የሚመሩ አካላትን ማሳወቁን ጨምሮ አመልክቷል። ይህ ዘገባ እስከተጠናቀረበት ድረስ በአፍሪካ ህብረት የቀረበውን ጥሪ አስመልክቶ ከህወሓት በኩል የተባለ ነገር የለም። የአሜሪካ ድምፅ የተመለከተው የአፍሪቃ ህብረት ደብዳቤ ከመስከረም 28 2015 ዓ ም አንስቶ በደቡብ አፍሪካ ሊካሄድ ለታቀደው የሰላም ንግግር የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ ግብዣ ማቅረባቸውን ያመለክታል። ይህ በእንዲህ እንዳለ የኢትዮጵያ አየር ኃይል ትላንት በአዲ ዳዕሮ በሚገኙ ተፈናቃዮች ላይ ፈጽመዋል ባለው የድሮን ጥቃት 65 ሰዎች ተገድለዋል፣ ከሰባ በላይ የሚሆኑ ደግሞ ቆስለዋል ሲል ህወሓት ዛሬ ባወጣው መግለጫ አስታውቋል። ለዚህ ክስ ከኢትዮጵያም ይሁን ከኤርትራ መንግስት በኩል እስካሁን የተሰጠ ምላሽ ይሁን መግለጫ የለም። ኬነዲ አባተ ዝርዝሩን ይዘዋል። የአፍሪካ ህብረት የሰላም ንግግሩን የሚመሩ አካላትን እንዲሁም ንግግሩ የሚጀምርበትን ቀንና ስፍራ አሳውቆ የሰላም ውይይቱ እንዲጀመር ኦፊሴላዊ ጥሪ ማቅረቡን የመንግስት ኮሚኒኬሽን አገልግሎት ዛሬ ይፋ አድርጓል። የህብረቱ ግብዣ መንግስት ከዚህ ቀደም ያቀረባቸውን አቋሞች የጠበቀ ሆኖ ተገኝቷል ያለው የመንግስት ኮሚኒኬሽን ንግግሩ በአፍሪካ ህብረት አደራዳሪነት ብቻ እንዲሆንና ያለ ቅድመ ሁኔታ እንዲደረግ መንግስት አቋሙን ሲገልጥ መቆየቱንም አመልክቷል። ግጭቱን ለመፍታት መንግስት ወስዳቸው ቆይቷል ያላቸውን ሁሉንም አይነት የመፍትሄ እርምጃዎች አጠናክሮ ይቀጥላል ሲልም አክሏል። የኢትዮጵያ መንግስት ተደራዳሪ ቡድን አባል የሆኑት አምባሳደር ሬድዋን ሁሴንም በትዊተር ገጻቸው ባሰፈሩት ጽሁፍ የአፍሪካ ህብረት የሰላም ንግግር ጥሪ ማቅረቡን አረጋግጠው የኢትዮጵያ መንግስት የህብረቱን ግብዣ ተቀብሏል ብለዋል። ህብረቱ ያቀረበው ጥሪ ግጭቱን በሰላማዊ መንገድ ለመፍታትና ውይይቶች ያለምንም ቅድመ ሁኔታ እንዲደረጉ ካለን በመርህ ላይ የተመሰረተ አቋማችን ጋር የሚጣጣም ነው ብለዋል ቃል አምባሳደር ሬድዋን በትዊታቸው የአፍሪካ ህብረት ያቀረበውን የሰላም ንግግር የመጀመር ጥሪ በተመለከተ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ከህወሓት በኩል እየተሰጠ አስተያየት የለም። ጦርነቱ ሰላማዊ መፍትሄ እንዲያገኝ ዲፕሎማሲያዊ ጥረት ሲያደርግ የቆየው የአፍሪካ ህብረት ባለፈው ቅዳሜ ነበር የሰላም ንግግር እንዲጀመር ጥሪ ያቀረበው። የመንግስት ኮሚኒኬሽን አገልግሎትም ሆነ አምባሳደር ሬድዋን መንግስት የአፍሪካ ህብረትን የሰላም ውይይት ግብዣ መቀበሉን ቢያሳውቁም ንግግሩ ስለሚደረግበት ስፍራና ቀን ግን አልጠቀሱም። በዚሁ ጉዳይ ላይ ከመንግስት ኮሚኒኬሽን ተጨማሪ መረጃ ለማግኘት ያደረግነው ጥረትም ለጊዜው አልተሳካም። ይሁንና የአሜሪካ ድምጽ የተመለከተውና የህብረቱ ኮሚሽን ሊቀመንበር ሙሳፋኪ መሐመድ ፊርማ ያረፈበት ደብዳቤ ከኢትዮጵያ መንግስትና ከህወሀት ጋር በተደረገው ቀጣይነት ያለው ምክክር ላይ በመመስረት በአፍሪካ ህብረት በሚመራው የኢትዮጵያ የሰላም ሂደት አውድ ስር ከመስከረም 28 2015 ዓ ም ጀምሮ በደቡብ አፍሪካ ሊካሄድ ለታቀደው የሰላም ንግግር ሊቀመንበሩ ግብዣ ማቅረብ መቀረባቸውን ያመለክታል። የሰላም ውይይቱ በአፍሪካ ቀንድ የህብረቱ ከፍተኛ ተወካይ በቀድሞው የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ አመቻችነትና መሪነት እንደሚካሄድም በደብዳቤው ተገልጿል። ታዋቂ አፍሪካውያን ደግሞ ድጋፍ በማድረግ እንደሚሳተፉ በደብዳቤያቸው የገለጹት የህብረቱ ኮሚሽን ሊቀመንበር የቀድሞው የኬንያ ፕሬዚደንት ኡሁሩ ኬንያታና በአሁኑ ወቅት በአፍሪካ ህብረት በማገልገል ላይ የሚገኙት የቀድሞ የደቡብ አፍሪካ ምክትል ፕሬዚደንት ዶክተር ፉምዚሌ ምላምቦ ንጉካ በሰላም ውይይት ሂደቱ ላይ እንደሚሳተፉ አመልክተዋል። ውይይቱን አስመልክቶ የአሜሪካ ድምጽ ማብራሪያ የጠየቀው የአፍሪካ ህብረት አስፈላጊ ሆኖ ሲገኝ ከተደራዳሪዎቹ ጋር በመመካከል ዝርዝር መረጃ እናቀርባለን የሚል ምላሽ በህብረቱ ኮሚሽን ሊቀመንበር ቃል አቀባይ ኤባ ካሎንዶ በኩል ሰጥቷል። በአፍሪካ ህብረትና በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ የቀድሞው የናይጄሪያ ፕሬዚዳንት ኦሉሴጎን ኦባሳንጆ ላይ እምነት የለኝም በማለት ይዞት የቆየውን አቋም በመቀየር ህወሀት በአፍሪካ ህብረት የሚመራውን ድርድር እንደሚቀበል በመስከረም ወር መጀመሪያ ላይ ማሳወቁን ተከትሎ ሁለቱም አካላት በአፍሪካ ህብረት ለሚመራው የሰላም ውይይት ተመሳሳይ አቋም ይዘዋል። ይሁን እንጂ እስካሁን ባለው ሂደት ጦርነቱን በማቆም ወደ ድርድር ሳይመለሱ ቆይተዋል። ለዚህ ደግሞ ዋናው እንቅፋት በሁለቱ ወገኖች መካከል መተማመን አለመኖሩ መሆኑን የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልኡክ ማይክ ሀመር መናገራቸው የሚታወስ ነው። ለግጭቱ ሰላማዊ መፍትሄ ለማፈላለግ ከነሐሴ 3 2014 ዓ ም ጀምሮ ለ11 ቀናት በኢትዮጵያና በአፍሪካ ቀንድ ቆይታ ያደረጉት ልዩ ልኡክ ማይክ ሀመር ለዚህ ጉዳይ በድጋሚ ከትናንት በስቲያ ወደ ኬንያ፣ ደቡብ አፍሪካና ኢትዮጵያ መላካቸው ይታወቃል። ሲጀመር ለ15 ቀናት በሶስቱ አገራት በሚያደርጉት ጉብኝት ጦርነቱ በአስቸኳይ በሚቆምበትና በአፍሪካ ህብረት በሚመራው የሰላም ውይይት ዙሪያ ከየሀገራቱ መንግስታት ባለስልጣናትና ሌሎች ባለድርሻዎች ጋር እንደሚወያዩ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት መግለጫ ያመለክታል። ይህ በእንዲህ እንዳለ የኢትዮጵያ አየር ኃይል በሰሜን ምዕራብ ትግራይ አዲዳሮ ሮ ትናንት በተፈናቃዮች ላይ ፈጽመዋል ባለው የድሮን ጥቃት 65 ሰዎች ተገድለዋል፣ ከሰባ በላይ የሚሆኑ ደግሞ ቆስለዋል ሲል የትግራይ ክልል ክልል የውጭ ጉዳዮች ቢሮ የተባለው አካል ዛሬ ባወጣው መግለጫ ከሷል። የህወሀት ቃል አቀባይ አቶ ጌታቸው ረዳም ትናንት በትዊታቸው እንዳሉት ሁሉ የጥቃቱ ሰለባዎች በአዲያቦ ከሚገኙ የተፈናቃዮች መጠለያ ጣቢያዎች በጦርነቱ ምክንያት ሂደው እየተጠለሉ ናቸው ብሏል መግለጫው። ይህን ክስ በተመለከተ እስካሁን ከኢትዮጵያም ይሁን ከኤርትራ መንግስት በኩል የተሰጠ ምላሽ የለም። ሆኖም በአዲዳሮ ሰላማዊ ሰዎችን ኢላማ ያደረገ የአየር ጥቃት ተፈጽሟል በሚል ህወሀት ከዚህ ቀደም ላቀረበው ክስ ምላሽ የሰጠው የኢትዮጵያ መንግስት በተለያዩ ድረገጾቹ በሰጠው ማብራሪያ በትግራይ ክልል አዲዳሮ የኢትዮጵያ አየር ኃይል የህወሀት ወታደራዊ ቁሳቁሶችና ተተኳሾች ያሉበትን ቦታ ኢላማ አድርጎ እርምጃ ወስዷል ብሎ እንደነበር ይታወቃል። የመከላከያ ሰራዊት በወሰዳቸው እርምጃዎች በሲቪሎች ላይ ጉዳት አላደረሰም ሲልም አመልክቷል። በሌላ ተያያዥ ዜና በትግራይ ክልል የሚገኙ የሰብአዊ ሰራተኞችን የማፈራረቅ እንቅስቃሴ መጀመሩን የተባበሩት መንግስታት ድርጅት አስታውቋል። የድርጅቱ ዋና ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች ትናንት በሰጡት መግለጫ ሰራተኞቹ ዛሬ በአፋር በኩል በየብስ በሰላም ተንቀሳቅሰዋል፣ ሌሎችም በቅርቡ ጉዞ ይጀምራሉ ብለዋል። ሰራተኞችን የማንቀሳቀሱ ተግባር ጦርነቱ ካገረሸበት ከነሐሴ 18 ጀምሮ ተቋርጦ እንደነበረም ነው የገለጹት። ይህን ለውጥ በደስታ እንቀበላለን ያሉት ቃል አቀባዩ የህይወት አድን አቅርቦቶች ሂደትና የተባበሩት መንግስታት የሰብአዊ አየር አገልግሎት በረራዎች እንደገና እንዲጀመሩም እንጠይቃለን ብለዋል። የቪኦኤ የተመድ ዘጋቢ ማርጋሬት በሽር እንደዘገበችው በረራዎቹ ከነሐሴ 19 ጀምሮ መቋረጣቸውን ጠቅሰው ይህም ወደ ክልሉ የሚደረገው አቅርቦት እንዲቆም አድርጓል ነው ያሉት። ጦርነቱ በትግራይ በአፋርና በአማራ ክልሎች በመቶ ሺዎች የሚቆጠሩ ሰዎችን ከቀያቸው ማፈናቀሉንና በትግራይ ክልል ሰፊ ቦታዎች እንዲሁም በአማራና አፋር ክልሎች የሚገኙ በርካታ አካባቢዎችን አሁንም ድረስ የሰብአዊ እርዳታ አቅራቢዎች ሊደርሱባቸው እንዳልቻሉም አመልክተዋል። ምንም እንኳን የጸጥታ ችግሮች፣ የተደራሽነት ገደቦችና የግብአት እጥረት ቢኖርም አጋሮቻችን በሶስቱ ክልሎች ሊደርሱባቸው በሚችሉባቸው አካባቢዎች ምላሽ መስጠታቸውን ቀጥለዋል ሲሉም ቃል አቀባይ ወክለዋል። የዓለም አቀፍ ቀይ መስቀል ኮሚቴ የኢትዮጵያ ቅርንጫፍ ደግሞ በአማራ ትግራይና አፋር ክልሎች ግጭት በተከሰተባቸው አካባቢዎች ቁስለኞችን ለሚያክሙ ሆስፒታሎችና የጤና ተቋማት አስቸኳይ የህክምና ቁሳቁስ ማቅረቡን በትዊተር ገጹ አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲያ አባተን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ርዕስ ደግሞ ወደ አዲስ አበባ ይመልሰናል። በአዲስ አበባ የሚኖሩ የትግራይ ተወላጆች ህወሀትን የሚያወግዝ ሰላማዊ ሰልፍ በትላንትና ዕለት አድርገዋል። ህወሀትን እያወገዙ ወደ አሜሪካ ኤምባሲ፣ የእንግሊዝ ኤምባሲና የአፍሪካ ህብረት ያቀኑት ሰልፈኞች በደብዳቤ ያዘጋጁትን መልእክትም ለተቋማቱ ማቅረባቸው ተገልጧል። ሰላማዊ ሰልፈኞቹ የተለያዩ መፈክሮችን ማሰማታቸውን ከነኚህም ውስጥ ህወሀት አሸባሪ ነው የትግራይ ህዝብ ሰላም ወዳድ ነው የሚሉና ዓለም አቀፉ ማህበረሰብ ህወሃትንና የኢትዮጵያ መንግስት በኩል ማየቱ ይቁም የሚሉ እንደሚገኙበት የጠቀሰችው ሰልፉን የተከታተለችው ዘጋቢያችንን ፀሐይ ዳምጠው ይህ ሰልፍ በትግራይ ብልጽግና እንደተዘጋጀ አዘጋጆቹ ለአሜሪካ ድምፅ የተናገሩትንም ጠቅሳለች። በሌላ በኩል ህወሃት ለሰላም ድርድር እንቅፋት ነው የሚሉና የሚያቀርቡትን ሌሎች ክሶች እንደማይቀበል በተደጋጋሚ ሲገልጽ መቆየቱ ይታወቃል። ባይቶና አባይ ትግራይ በመባል የሚታወቀው ተቃዋሚ የፖለቲካ ፓርቲ በትናንትናው ዕለት በትግራይ ብልጽግና የተዘጋጀው ሰላማዊ ሰልፍ የትግራይ ሕዝብን አይወክልም ሲል ማጣጣሉን ገልጻለች። ፀሐይ ዳምጠው በአዲስ አበባ የሚኖሩ የትግራይ ተወላጆች ትናንትና መስከረም 24 ቀን ያካሄዱት ሰልፍ ህወሀትን የሚያወግዝና ለዓለም አቀፍ ማህበረሰብ ጥሪ የሚያደርግ ነበር። መነሻውን በተለምዶ ስድስት ኪሎ ተብሎ ከሚጠራው አካባቢ በማድረግ ወደ አሜሪካ እምባሲ እና እንግሊዝ እምባሲ እንደዚሁም ወደ አፍሪካ ህብረት ያቀኑት ሰልፈኞቹ የተለያዩ መፈክሮችን በመያዝ እና በማሰማት መልእክት አስተላልፈዋል። አቶ ዳዊት ሙሴ ከሰልፈኞቹ መካከል ናቸው። እዚያ ያለው ማህበረሰብ አትሊስት መናገር የማይችል ማህበረሰብ ነው፣ የታፈነ ማህበረሰብ ነው። የዛ አካባቢ ማህበረሰብ ስሜት ስለምናውቀው ስለምንረዳው ድምፅ መሆን እንፈልጋለን። ዓለም አቀፍ ማህበረሰብ አሜሪካ ኤምባሲ፣ ሌሎችም ዓለም አቀፍ ተቋማት ይህን ሽብርተኛ ቡድን ከማገዝ ተቆጥበው እውነታውን ተረድተው ሽብርተኛውን ቡድን ኖ እንዲሉና እዚያ የሚሞተው ማህበረሰብ እንዲቆም አጠቃላይ ሀገራችን ሰላም እንድትሆን ጦርነቱ ዳግም መከሰቱን ተከትሎ ሌላውን ተጠያቂ እያደረጉ የቀጠሉት የፌዴራል መንግስትና ህወሀት ለሰላም ዝግጁ አይደለም በማለት እርስ በርስ ሲወነጃጀሉ ቆይተዋል። ዛሬ ይፋ የተደረገው መረጃ ግን ሁለቱም ወገኖች በሳምንቱ መጨረሻ በደቡብ አፍሪካ ተገናኝተው የሰላም ውይይት እንደሚጀምሩ አመልክተዋል። በትግራይ ክልል የሚገኙ ቤተሰቦቻቸውን በስልክ ካገኙ ከሁለት ዓመት በላይ እንደሆናቸው የገለጹት ወይዘሮ መዲን አጽባ ሁለቱም ወገኖች እውነተኛ የሰላም ድርድር ቢያደርጉ ሰላም ብሰፍን ምኞቴ ነው ሲሉ ለአሜሪካ ድምጽ ገልጸዋል። መንግስት ራሱ እነሱም እነዚህም ከልብ የሆነ ሰላም እንዲያወርዱ፣ ለእኛ እዛ ጋር ያለው ቤተሰቦቻችን ይሙቱ ይኑሩ በህይወት ይኖሩ አናውቅም፣ ጨንቆናል። ስለዚህ እኛ የምንፈልገው ሰላም ነው። ወይም ከሁለቱም ሰላም ነው። ሰላም ነው ሌላ ነው ሰላም ነው። ይሄ ጦርነት የሚባል ነገር እኛ ድሮ የሚያሰለችን ነው። አሁንም እንደገና መልሶ ድጋሚ የጦርነት ተከስቶ ጭንቅ ውስጥ ነው ያለ። እንቅልፍ አድርገናል፣ ሰላም አድርገናል። ስለዚህ እኛ ሰላም ነው በቃ። እኛ እዚህ ተኝተን የምናድር ይመስላቸዋል። አደለም፣ ተኝተን አናድር፣ እንቅልፍ የለንም። ዛሬ ማን ሞቶ ይደር፣ ትናንት ማን ሞቶ ይሆን አናቅም። ባይቶና አባይ ትግራይ የተባለው ተቃዋሚ የፖለቲካ ፓርቲ በበኩሉ በአዲስ አበባ የሚኖሩ የትግራይ ተወላጆች ህወሀትን በመቃወም ያካሄዱትን ሰልፍ ተችቷል። አቶ ዮሴፍ ኃይለ ስላሴ የፓርቲው የህግ ክፍል ኃላፊ ናቸው። ለምሳሌ የትግራይ ተወላጆች ሆነው የብልጽግና አባላት ያሉት አሁን እነሱ የራሳቸው የህወሀት አባላት የነበሩ ናቸው ማለት ዘጠና አምስት ፐርሰንት የሚሆነው አመራርም የነበሩ አባልም የነበሩ ናቸው ማለት ነው። ስለዚህ እንደውም ይሄ በስምነትም ይሁን በማንም ነገር እንዳይፈታ የሚያደርጉት ያሉት እነሱ ናቸው ብለን ነው የምናምነው። ምክንያቱም ትክክለኛ ሀሳብም ይሁን ለመንግስትም ለፌዴራል መንግስትም ይሁን ለትግራይ መንግስትም ይሁን ያለውን ሁኔታ በአግባቡ እንዳይፈታ የሚያደርጉት እነሱ ናቸው ብዬ አምናለሁ። ምክንያቱም መንግስትም ትግራይ ክልል ገብቶ በአግባቡ እዛ ሄዶ ችግሩ እንዳይፈታ ወይም ህዝቡን አያያዝ በሚመለከት በጥሩ መንገድ እንዳይይዘው በማድረግ ራሱ ብዙ ችግር የፈጠሩት እነሱ ናቸው ብለን እናምናለን። እና ስለዚህ ለህወሀት እነሱ አሸባሪ ካሉት አሸባሪ ማለት እነሱ ነው። በራሳቸውም አሸባሪ ናቸው ማለት ነው ማለት ነው። በተለይ የጦርነቱን እንደገና መጀመር አስመልክቶ መቀሌ ለሚገኘው የአሜሪካ ድምፅ ዘጋቢ ሙልጌታ አጽባ ማብራሪያ የሰጡት የአረና ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ አንዶ ገብረስላሴ በኩላቸው ለሰላም ግፊት መደረግ እንዳለበት ተናግረዋል። ታይቶ የማይታወቅ ጦርነት ነው እየተባለ ነው በሁሉም ትኖች ግንባሮች በጣም ለመግለጽ የሚዳግት መጥፎ ውጤት እያሳየ ነው። ይሄ እንኳን የዚህን ያህል ውድመት የሚያደርስ ጦርነት፣ ትንሽ ግጭትም በሰላም ነው መፈታት የነበረበት። አሁንም ግን ወደ ሰላም ድርድር መመለስ አለበት። ዞሮ ዞሮ እንደዚህ አይነት ጦርነቶች በሰላም ነው የሚፈቱት እና አላስፈላጊ መስዋዕትነት አላስፈላጊ መዳማት ውድመት ሳይደርስ ወደ ሰላም መመለስ አለባቸው። በጦርነቱ እየተሳተፉ ያሉ አካላት ለማለት ነው። የትግራይ ህዝብም ሌላው የተቀረበ የኢትዮጵያ ህዝብም ከሰላም ነው የሚጠቀመው እንጂ ከጦርነት ምንም የሚያገኘው ፋይዳ የለም። ከጎረቤት ኤርትራም በተመሳሳይ መልኩ። ምክንያቱም እያንዳንዱ በጦርነቱ እየተሳተፈ ያለው መስዋዕትነት እየከፈለ ነው። በሁሉም አቅጣጫዎች ሀብት እየወደመ ነው፣ ህይወት እየጠፋ ነው እና የዓለም ማህበረሰብም ግፊት ማድረግ አለበት። የዓለም ማህበረሰብም የሚጭበጥ እርምጃ መውሰድ አለበት። ሰላሙም ድርድርን ያደናቀፈው አካል በተገቢው እና በትክክል ወደ ድርድር እንዲመጣ አስፈላጊ ውሳኔዎችና እርምጃዎች መውሰድ አለበት የሚል እምነት አለ። በሰልፉ ላይ የተሳተፉት በአዲስ አበባ የሚኖሩ የትግራይ ተወላጆች ግን ህወሀትና የትግራይ ህዝብ አንድ እንዳልሆኑ ዓለም አቀፍ ማህበረሰብ ሊገነዘብ ይገባል ብለዋል። ሰልፈኞቹ ለሰሜን ኢትዮጵያ ጦርነት ዳግም መከሰቱና ለሰላም ሂደቱ መዘገየት ህወሀትን ተጠያቂ አድርጓል። ህወሀት የትግራይ ክልል መንግስት ውጭ ጉዳይ በተባለ አካል በኩል መስከረም 19 ባወጣው መግለጫ አሁን በመካሄድ ላይ ያለውን ጦርነት የቀሰቀሰው የኢትዮጵያ መንግስት ነው በማለት ወንጅሏል። ለሰላም እንቅፋት ሆኖ የቆየውም የኢትዮጵያ መንግስት ነው ብለዋል። የኢትዮጵያ መንግስት ከዚህ ቀደም ባወጣው መግለጫ ሁሉም አካላት ግጭት ያቆሙ በሚል ለወራሪና ተወራሪ ተመሳሳይ ጥሪ አቅርቧል በማለት ዓለም አቀፍ ማህበረሰብ መውቀሱ ይታወሳል። ህወሀት ወትሮ የያዘውን አቋም በመቀየር በአፍሪካ ህብረት የሚመራው ድርድር እንደሚቀበል በመስከረም ወር መጀመሪያ ማሳወቁን ተከትሎ ሁለቱም አካላት ለአፍሪካ ህብረት መራሹ ድርድር ተመሳሳይ አቋም ይዘዋል። የአፍሪካ ህብረትን ሁለቱ አካላት የሰላም ውይይቱን ለመጀመር የፊታችን መስከረም ሃያ ስምንት በደቡብ አፍሪካ እንዲገኙ ጥሪ አድርጓል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። አመሰግናለሁ ፀሐይ። አድማጮች አሁን እዚህ ስቱዲዮ ከገባን በኋላ የደረሰን አንድ ዜና አለ። ቀደም ብሎ ከቀረበው የዕለቱ አብይ ርዕስ ጋር ይገናኛል። በአፍሪቃ ህብረት የቀረበው ድርድር ግብዣ የቀረበውን የድርድር ግብዣ እንደሚቀበሉ ትግራይን እያስተዳደሩ ያለው ህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል አስታወቁ። በዶክተር ደብረጽዮን ስም የወጣው የትግራይ መንግስት የውጭ ጉዳዮች ቢሮ የሚባለው አካል ማምሻውን ባወጣው መግለጫ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ መሐሜድ ፋኪ ባለፈው መስከረም 21 የላኩትና ደቡብ አፍሪካ ውስጥ እንዲካሄድ ጥሪ ያደረጉበትን ግብዣ እንደሚቀበሉ በገለጹበት በዚህ ደብዳቤያቸው ላይ ይህ ግጭት በሰላም እንዲፈታ ቁርጠኝነት አለን፣ ተደራዳሪ ቡድናችንን ወደ ደቡብ አፍሪካ ለመላክም ዝግጁ ነን ብለዋል። ክልሉን እያስተዳደሩ ያሉት ዶክተር ደብረጽዮን በዚሁ ደብዳቤያቸው ላይ ስለዚህ ግብዣ ቀድመው አለመማከራቸውንና አለመማከራቸውን ጠቁሞ ሌሎች የተጋበዙ አካላት ስለመኖር አለመኖራቸው ታዛቢዎችና ዋስትና ሰጪዎች ለመጋበዝ አለመጋበዛቸው እንዲሁም የዓለም አቀፉ ማህበረሰብ ሚና ምን ሊሆን ይችላል ብለው እንደሚያስቡ ተደራዳሪ ቡድናቸው የጉዞና የደህንነት ጥበቃ የመሳሰሉ ሌሎች የሎጂስቲክስ ሁኔታዎችን በሚመለከቱ ጉዳዮች ላይም ተጨማሪ ማብራሪያዎችን እንደሚፈልጉ አስታውቀዋል። ድርድሩ የፊታችን ቅዳሜ መስከረም 28 ደቡብ አፍሪካ ውስጥ እስኪደረግ በግብዣው ላይ ከመጠቀሱ በስተቀር ትክክለኛ ቦታና ሰዓት እስካሁን ከየትኛውም ወገን አልተነገረም። አድማጮች፣ በዚሁ ወደ ተከታዩ የመጽሔት ርዕስ ነው የምንሻገረው። ወደ ደቡብ ወሎ ይወስደናል። ተከታዩ ዘገባ ጦርነት ሲካሄድባቸው በነበሩ የሰሜን ወሎ ዞን አካባቢዎች ተቋርጦ የነበረው የስልክ አገልግሎት ተመልሷል። ከአርባ ቀናት በላይ ውጊያ ሲደረግባቸው በነበሩት የሰሜን ወሎ ዞን ከተሞች ዶሮ ግብር፣ ጎብዬና ቆቦ አካባቢዎች ተቋርጦ የነበረው የስልክ አገልግሎት ዛሬ መቀጠሉን ነዋሪዎች ተናግረዋል። ነዋሪዎቹ ከወራት ጭንቀት በኋላ ቤተሰቦቻቸው ጋር መገናኘት በመቻላቸው ደስታቸውንም ሲገልጹ ተሰምተዋል። መስፍን አራጌ ተከታዩን አሰናድተዋል። የሰሜኑ ጦርነት ለሶስተኛ ጊዜ ካገረሽ በኋላ የሰሜን ወሎ ከተሞች በሆኑት ቆቦ፣ አራዶም፣ ጎብዬ፣ ዶሮ ግብር፣ ወርቄና ሌሎች አካባቢዎች ከባድ ጦርነት እንደተካሄደባቸው ሲነገር ቆይቷል። ጦርነቱን ተከትሎ የህዋት ኃይሎች ከወር በላይ በቆዩባቸው ከተሞች የስልክና የመብራት አገልግሎት ተቋርጦ ከርመዋል። ኃይሎቹ ከተቆጣጠሯቸው አካባቢዎች መውጣታቸውን ተከትሎ የተቋረጠው የስልክ መስመር ተጠግኖ ዛሬ ከወልዲያ በስምንት ኪሎ ሜትር ርቀት በምትገኘው ዶሮ ግብርና ሀያ ሶስት ኪሎ ሜትር በምትርቀው ጎብዬ አካባቢዎች አገልግሎቱ መጀመሩ ታውቋል። ለወራት በዘለቀው ጦርነት የሰዎችን ሞትና የንብረት ውድመት ማየታቸውን የሚናገሩት የጎብዬ ከተማ ኗሪዋ ወርቅነች ሲሳይ የስልክ መስመር መቋረጡ ከማንም ጋር መልእክት እንዳይለዋወጡ ስላደረጋቸው በጭንቀት ማሳለፋቸውን ይናገራሉ። ናቸውን አላውቃቸውም እንጂ ምትን ብዙ ሰው አልቆን አገሩ ምን አገር አለ ብለህ ነው። በተለይ አዲስ አበባ ከሚገኙት የእህታቸው ልጅ ጋር ከወር በላይ መልእክት ሳይለዋወጡ መቆየታቸው ያሳደረባቸውን ተጽዕኖ ሲያስረዱ እሷም ቦታ ነው እንጂ ሳትደውል አትቀርም፣ ቆይ ትላለች። አሁን ስደውልላት አመለችኝ፣ አለሽ፣ አለሽ። አዲስ አበባ የሚኖሩትና የወይዘሮ ወርቅነሽ የእህት ልጅ ጥሩ ሞላ በበኩላቸው ከአንድ ወር በላይ የቤተሰቦቻቸውን ድምጽ ሳይሰሙ መቆየታቸውን ይናገራሉ። ስንት ሰው ወጥቶ መሄድ ምንም ስለማትችል በየቀኑ ስለ ጤንነቷ ስለምጠይቅ ያኔ ለሊት ሊገቡ ማታ አግኝቻት ወይ ካልሆነ ወደ እኛ እትመጪ ስላት አልችልም መምጣት አለች። ከዛ በኋላ ስልክ ሲቋረጥ ያው ዜና ምንም እርግጠኛ ነገር ስለማንሰማ በህይወት ያለች አልመሰለኝ ነበር። ጦርነቱ ቆሞ አካባቢው ሰላም መሆኑና ዳግም የቤተሰቦቻቸውን ድምጽ መስማታቸው እንዳስደሰታቸው አክለው ጠቅሰዋል። ቤተሰቦቼ ደካማዎች ስለነበሩ ትልልቆች እዛ ስላሉ ያው የእነሱን ድምጽ መስማቴ በጣም ደስ ብሎኛል። ምንም ብዙ ወገን እንዲሞ እነሱ ደግሞ ስላገኙ ደስ ብሎኛል። የህዋት ኃይሎች አካባቢውን ሲቆጣጠሩ እዚያው እንደነበሩ የተናገሩት ደግሞ ሌላው የጎብዬ ከተማ ኗሪ የሆኑት መሐመድ ደስዬ ናቸው። ካምናው በተለየ ሁኔታ በጣም ከባድ የሚያስጨንቅ ነገር የነበረው ዘመድ ወዳጅ ጋር መገናኘት የማይቻልበት አይደለም፣ ከጎብዬ የወጣና እዛው ከተማ ውስጥ ያለነውም ከደሱ ወተን መገናኘት የማንችልበት ከባድ መሳሪያ በየሰዓቱ የሚተኮስበት በጣም ከባድ ጊዜ ነው የነበረው። የስልክ አገልግሎት መስራቱ በማህበራዊ ሚዲያው የ የሚዘዋወሩትን አሰተኛ መረጃዎችን ለማጥራት አስችሎናል ይላሉ አቶ መሀመድ በጣም በርካታ ሰው እየሞተ ነው የሚል በተለያየ መንገድ እየተነገረ ስለነበረ የሞተው የዳነው የማይታወቅበት ሰዓት ስለነበረ አሁን የተደዋወን ሰላም መሆናችን ከወዳጅ ከዘመድ ጋር እየተነጋገር የተገናኘ ነው በእርግጥ መጀመሪያም የወልዲያ ኔትወርክ አልፎ አልፎ የሚሰራባቸው አካባቢዎች ነበሩ ግን ስልክ ይዘን ከተገኙ ኦፕቲናችሁ እየተባል እንመታችኋለን ምንም እያወሩ ስለነበር እያወሩ ተያዙም እየተመሱ ስለነበረ ማውራት አጋጣሚ አልነበረንም። አሁን ግን በነጻነት ያው ዘመድ ወዳጅ ጋር እየተገናኘ ነው። በጉዳዩ ላይ ከኢትዮ ቴሌኮም ተጨማሪ አስተያየቶችን ለማግኘት ያደረግነው ጥረት ለጊዜው ባይሳካም ማምሻውን በደረሰን መረጃ የስልክ አገልግሎቱ በቆቦ ከተማ መጀመሩ ታውቋል። ይህ በእንዲህ እንዳለ የህዋት ኃይሎች ዘልቀው ገብተውባቸው ከነበሩባቸው የሰሜን ወሎ ዞን ራያ ቆቦ ወረዳ አካባቢዎች ከትናንት በስቲያ መልቀቃቸውን ተከትሎ በአካባቢዎቹ የጦር መሳሪያ ድምፅ እንደማይሰማ በማህበረሰብ አንቂነት እንደሚንቀሳቀሱ የተናገሩ ቴዎድሮስ አያሉ የተባሉ የወልዲያ ከተማ ኗሪ ለአሜሪካ ድምጽ ገልጸዋል። በራያ ቆቦ ጠላት ይዞት በነበረው አካባቢ ምንም አይነት አሁን የወገን ጦር ነው ያለው። የኢትዮጵያ መከላከያ ሰራዊት ጥምር ጦር አጠቃላይ የራያ ቆቦን ይዞ ይገኛል። በዚህ አካባቢ ምንም አይነት ውጊያ የለም። ይሁን እንጂ በአካባቢው የደረሰው ጉዳት ወደ አካባቢያቸው ሄደው የነበሩ አንዳንድ ሰዎችን ወደ ነበሩበት መጠለያ ጣቢያ እንዲመለሱ አስገድዷቸዋል ይላሉ አቶ ቴዎድሮስ። ጥምር ጦሩ ወደ ራያ ቆቦ መግባቱን ተከትሎ እግር በእግር የገባ ቢሆንም የዛሬ ጠዋት ልጆች አግኝቼ ነበረ ወጣቶች በተለይ ከወርቄ አካባቢ የመጡ ቤታችንም ተቃጥሏል፣ የሚበላም ነገር የለም፣ አካባቢው በጣም ተዘርፏል እና ምንም ነገር ስላላገኘን ብለው ቀድሞ ወደ ነበሩበት መጠለያ እየተመለሱ እንደሆነ ልጆቹን አነጋግር ያለው የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አለሙ ይመር ጦርነት በነበረባቸው እና የህዋት ኃይሎች በቆዩባቸው አካባቢዎች ከፍተኛ ጉዳት መድረሱን ለአሜሪካ ድምፅ አረጋግጠዋል። ከተማ ውስጥ ያሉትን ያው ቤታቸው ያለው ከሰማንያ አምስት ፐርሰንት በላይ የሚሆነው ህብረተሰብ ያው ተቃጥሏል። ቤት የሚባል የለም፣ ንብረት የሚባል ነገር የለም። ከተማም ላይ ያለው አካል ስታየው አንድም ቤት የምታገኝበት እድል አይደለም። ሰብአዊ ድጋፍ ለማድረግ ኮሚቴ መቋቋሙንም ኃላፊው ጠቁመዋል። መልሶ ማቋቋም ግድ ይላል። አሁን በዞን ደረጃም የሚመለከታቸው ተቋማት ተዋቅረዋል። ከዛ በኋላ እንግዲህ ለሚመለከተው ለክልሉ አደጋ መከላከልና ምግብ ዋስትና እንዲሁም ለፌዴራል አደጋ ስጋት እናሳውቃለን። ምላሹ ጨረስነ ከዛ በኋላ ነው የምንጠብቀው። እንግዲህ በጦርነት ማገርሸት የተነሳ ከሰሜን ወሎ ዞን ራያ ቆቦ ወረዳዎች ከ150 በላይ ሰዎች ተፈናቅለው በመርሳና በሌሎች መጠለያ ጣቢያዎች የቆዩ ሲሆን የህዋት ኃይሎች ከአካባቢው መልቀቃቸውን ተከትሎ በርካቶቹ ወደ ቀያቸው እየተመለሱ ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ። ከተሴ አመሰግናለሁ መስፍን። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ሶስት ሰዓት ከሰላሳ ሰባት መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው አሜሪካና ህዝቧ የቀድሞውን የዩናይት ስቴትስ ፕሬዚዳንት ጂሚ ካርተርን ይመለከታል። 98 ዓመት ሆናቸው በዩናይት ስቴትስ ታሪክ ለረዥም ጊዜ በሕይወት የቆዩት የቀድሞ ፕሬዚዳንት ጂሚ ካርተር ባለፈው ቅዳሜ መስከረም 21 ቀን 98ኛ ዓመታቸውን አክብረዋል። ከቅርብ ጊዜ ወዲህ ምንም እንኳን የካርተር ጤንነት ከአደባባይ የተሳትፎ የገደባቸው ቢሆንም ሰላምና ጤና በመላው ዓለም እንዲስፋፋ ከሚሠራው የካርተር ማዕከል በጎ አድራጎት ድርጅታቸው በኩል አሁንም እየተሳተፉ መሆናቸውን የአሜሪካ ድምፁ ኬንፋራቦ ዘገባ ይጠቁማል። ደረጀ ደስታ ለዛሬው አሜሪካና ህዝቧ እንዲህ ያቀናብሮታል። እንደ ኤውሮፓ አቆጣጠር ከ2019 ጀምሮ የቀድሞው የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር እና ባለቤታቸው ሮስሊን ካርተር ጆርጂያ ክፍለ ግዛት ውስጥ መኖሪያቸው በሆነችው ፕሌንስ ከተማ በአመታዊ የፒናት ፌስቲቫል ላይ ለመጀመሪያ ጊዜ ተሳትፈዋል። ጂሚ ካርተር 98ኛውን የልደት በዓላቸው ከሚከበርበት መስከረም 21 ቀን አንድ ሳምንት በፊት በአደባባይ መታየታቸው ለጥንዶቹ ባልና ሚስቶች ብዙም የተለመደ አይደለም። ጆናታን አልተር እንዲህ ይላሉ፣ ከእንግዲህ ቃለመጠይቅ ለመስጠት በጣም አርጅተዋል። እንደ ኤሮፓ አቆጣጠር 2020 ሂዝ ቨሪ ቤስት ወይም የእሳቸው ምርጥ የተሰኘውን የካርተርን የሕይወት ታሪክ መጽሐፍ የጻፉት ጆናታን ኦልተር ምንም እንኳ የእድሜ መግፋትና የጤና መታወቅ የቀድሞውን ፕሬዝደንት ከህዝብ ዓይን የተሰወሩ ቢያደርጋቸውም ሙሉ ለሙሉ ጡረታ አልወጡም ይላሉ። ን ሁኔታዎችን በቅርብ መከታተላቸውና በዚህ ሁሉ አስርት ዓመታት ውስጥ ለገነቧቸው እሴቶች መቆም በሚችሉበት ጊዜ ሐሳባቸውን በጽሁፍ መግለጽ ቀጥለዋል። የካርተር ማዕከል ሥራ አስፈጻሚ ፔጅ አሌክሳንደር እንዲህ ይላሉ። አሁንም ድረስ ምክር ለማግኘት የምተማመነው በእሳቸው ነው። ፔጅ አሌክሳንደር እንደ አውሮፓ አቆጣጠር 1980 ላይ በአትላንታ ጆርጂያ የተቋቋመው የካርተር ማዕከል ዋና ሥራ አስፈጻሚ ናቸው። ማዕከሉ የተቋቋመው በመላው ዓለም በሽታን ለመዋጋት ተስፋን ለማነጽና ሰላምን ለማስተዋወቅ ነው። ካርተር ማዕከል ከአንድ መቶ በላይ ምርጫዎችን የታዘበ ሲሆን ከፓናማ እስከ ዩጋንዳ ያሉ ግጭቶች እልባት እንዲያገኙ እንዲሁም ጂሚ ካርተር በግል ቅድሚያ ከሚሰጧቸው መካከል አንዱ የሆነው የሃሩራማ አካባቢዎች በሽታና ጊኒ ወርም ላይ እየሰራ ነው። ፔጅ ስለ ውጤቱ ይህን ብለዋል። በዚህ ዓመት እስካሁን ድረስ በበሽታው የተጋለጡ ስድስት ሰዎችን ብቻ ነው ያየ ነው። ካለፈው አመት ጋር ሲነጻጸር ወደ 45 ከመቶ ቀንሷል። እንደ አውሮፓ አቆጣጠር በ2020 የዩናይትድ ስቴትስ ምርጫ ከፍተኛ የድምፅ ማጭበርበር ተካሂዶበታል የተባለ ውንጀላ ከቀረበ በኋላና ጥር ስድስት በምክር ቤቱ ሕንፃ ላይ ጥቃት በተፈጸመ ጊዜ ስራ አስፈጻሚው አሌግዛንደር የጂሚ ካርተርን ድጋፍ በማግኘት በዓለም አቀፍ ምርጫ ጣቢያ ታዛቢነት የተካኑ ባለሙያዎች የአገር ውስጡንም ድምፅ አሰጣጥ እንዲያጠናክሩ አድርገዋል። ይህ የካርተር ማዕከል ለታመነ የምርጫ ተነሳሽነት የእጩ መርሆች ለሚለውና እጩዎች፣ የፖለቲካ ፓርቲዎችና መራጮችን ለማበረታታት ለተደረገው የሁለትዮሽ የጋራ ጥረት እንዲሁም አምስቱ የዲሞክራሲ አንኳር የምርጫ መርሆዎች ታማኝነት፣ ሰላማዊነት፣ ጸጥታ፣ ቁጥጥርና ሰላማዊ የስልጣን ሽግግር መርሆዎች እንዲጠበቁ ለማድረግ የተደረጉ ጥረቶችን ይጨምራል። ፔጅ አሌክሳንደር እንዲህ ይላሉ። ለብሔራዊ እርቅና ብሔራዊ ፈውስ ፍላጎት አለ። እነዚህ መርሆዎች በዚህ ምርጫ ታማኝነት እናምናለን የእነዚህን ምርጫዎች ተገቢነት የዚህን ምርጫ ውጤትም እንታዘባለን ለማለት የሚያበቁን መርሆዎች ናቸው። አሁንም አልተር ይህን ብለዋል። ጆርጂያ ዲሞክራትስ አንድ ሪፐብሊካንስ ሳይንድ ካርተር ሰንተር ፕለጅ ጆርጂያ ውስጥ ሁለቱም ዲሞክራቶችና ሪፐብሊካኖች የምርጫውን ውጤት እንደሚቀበሉ የካርተር ማዕከል ባቀረበው ጥያቄ ላይ ፈርመዋል። የካርተር ማዕከል ያቀረበው በፖለቲካችን ውስጥ በጣም አስፈላጊ ስፍራ እንደሚኖሩ ተስፋ አድርጋሉ። ምንም እንኳ የሐሳቡ ጠንሳሽ ሆነው በህዝቡ ፊት በግልጽ ባይታወቁም ይህ በጂሚ ካርተር ታሪክ ውስጥ አስፈላጊ ስፍራ እንደሚኖረው ኦልተር ያምናሉ። ባለፈው ግማሽ ምዕተ ዓመት ውስጥ ዴሞክራሲ እንዲስፋፋ ነጻና ፍትሐዊ ምርጫዎች እንዲካሄዱ ያደረጉት አስተዋጽኦ በዘርፉ ካሉት ሁሉ የላቀ ነው። ጂሚ ካርተር በመኖሪያ ቤታቸው ከቤተሰቦቻቸው፣ ወዳጆቻቸውና ከካርተር ማዕከል ደጋፊዎች ጋር ሆነው የልደት በዓላቸውን ያከብራሉ ተብሎ ይጠበቃል። ሳምንታዊውን አሜሪካና ሕዝቧ የተሰኘውን ቅንብር ነበር የተከታተላችሁት። ደረጀ ደስታን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። እዚህ ሰዓት ላይ በየሳምንቱ የሚሰማው ዲሞክራሲ በተግባር ነው ተከታዩ የምዕራብ አፍሪካ ምጣኔ ሀብት ማህበረሰብ ኢኮዋስ በዚህ ዓመት ለሁለተኛ ጊዜ ወታደራዊ መንግሥት ግልበጣ ወደተደረገባት ተደረገባት ቡርኪና ፋሶ ትላንት ልዑካን ቡድኑን ላከ። ቡርኪና ፋሶ ከቅርብ ዓመታት ወዲህ እስላማዊ ታጣቂዎች ስጋት በደቀኑበት ቀጠና በወታደራዊ ኃይል ሥልጣን ከተቆጣጠሩባቸው ጥቂት የምዕራብ አፍሪካ አገሮች አንዷ ናት። ሄንሪ ዊልከንስ ከቡርኪና ፋሶ ዋና ከተማ ዋጋ ድጉ ያደረሰንን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች። የምዕራብ አፍሪካ የፖለቲካ ቡድን የሆነው የኢኮዋስ ልዑካን ቡድን ትላንት ዋጋ ድጉ ሲደርስ ተቃዋሚዎች ከአውሮፕላን ማረፊያ ውጪ በሚገኙ መንገዶች ላይ ወጥተዋል። ጸረ ፈረንሳይና ጸረ ኢኮዋስ መፈክሮችን በማሰማትም ቡርኪና ፋሶ ወደ ደህንነት የምትመለስበትን መንገድ ራሷ የምታስተካክልበት ጊዜ አሁን ነው ብለዋል። ቡርኪና ፋሶ ከእስላማዊ መንግስትና አልቃይዳ ጋር ቁርኝት ካላቸው ታጣቂ ቡድኖች ጋር ለሰባት ዓመታት ያክል ግጭት ውስጥ ገብታ ቆይታለች። ባለፈው ሳምንት መጨረሻ ደግሞ በስምንት ወራት ጊዜ ውስጥ ለሁለተኛ ጊዜ መፈንቅለ መንግስት አድርጋለች። ኢኮዋስ ታዲያ ከአዲሱ ጁንታ መሪ ካፒቴን ኢብራሂም ትራኦሬ ጋር ግንኙነት እንደሚፈጥር እና ሀገሪቱ ወደ ዲሞክራሲ መመለስ እንድትችል በቀድሞ ጁንታ የተቋቋመውን የሁለት ዓመት የሽግግር ጊዜ እንደሚያጠናክር ይጠበቃል። ፓውል ሜሊ መቀመጫውን እንግሊዝ ያደረገው ቻተም ሀውስ የተሰኘ ተቋም ውስጥ ጥናት አጥኚ ናቸው። ልዑካን ቡድኑ በቡርኪና ፋሶ ለማሳካት ተስፋ የሚያደርገው ምን እንደሆነ ተጠይቀው ሲመልሱ ከሌሎች የኤኮዋስ ሀገሮች ጋር ወታደራዊ ትብብር ማድረግን በተመለከተ የአዲሱ አመራር አመለካከት ምን ሊሆን እንደሚችል ረጋ ብለው መመርመር ይፈልጉ ይሆናል። በተለይ ደግሞ የዳሚባ አገዛዝ በጣም ጠንካራና ጥብቅ ወታደራዊ ግንኙነትን ከገነባበት ኒጀር ጋር በተጨማሪም አዲሱ አገዛዝ ከፈረንሳይ ኃይሎች ጋር ያለውን ወታደራዊ ትብብሩን ይቀጥል ወይ አይቀጥል የሚለውን ለማወቅ ተስፋ ሊያደርጉ ይችላሉ። በምዕራብ ሳህል ግጭት ውስጥ ቡርኪና ፋሶ ቁልፍ ሚና ያላት ስትሆን ሽብርተኝነት ከደቡባዊ የድንበሯ ክፍል እስከ ምዕራባዊ አፍሪካ የባህር ዳርቻ ያሉ ግዛቶች ተስፋፍቷል። ቡርኪና ፋሶ በጸጥታ ጉዳዮች ዙሪያ በሚኖራት ስኬት ኢኮዋስም ትልቅ ድርሻ ይኖረዋል። ማይክል ሹርከን ዋሽንግተን በሚገኝ አማካሪ ተቋም ጥናት አጥኚ ናቸው። ቡርኪና ፋሶ ከተሸነፈች ወይም ስትሸነፍ በቡርኪና ፋሶ ዙሪያ የሚገኙ ሌሎች ብዙ ሀገራትንም አደጋ ላይ ይጥላል። ዛሬና በሳምንቱ መጨረሻ በተደረጉት የተቃውሞ ሰልፎች ላይ በርካታ ተቃዋሚዎች የሩሲያን ባንዲራ ሲያውለበልቡ የሚታዩ ሲሆን ጁንታውም የጸጥታ ችግሮችን ለማስተካከል ወደ አዳዲስ ዓለም አቀፍ አጋሮች፣ ምናልባትም ወደ ሩሲያ ፊቱን ሊያዞር እንደሚችል ጠቁሟል። ሹርከን በዚህ ዙሪያ ሀሳባቸውን ሲገልጹ ይህም ብለዋል This also is bad news because, uh, whereas the French, uh, ይሄ የመጥፎ ዜና ነው። ምክንያቱም ፈረንሳይ ጥፋቶችን ብትሰራም ከልቧ ግን የአካባቢውን ፀጥታ ለማስጠበቅ እና ደህንነት ለማስፈን ነበር የምትሞክረው። ሩሲያኖች ግን እንዲህ አይነት ዓላማ የላቸውም። ሩሲያኖቹ እዛ ያሉት በቀጠናው አለመረጋጋት ለመፍጠርና ሁሉንም ነገር በማባባስ በፈረንሳይ አይን ላይ ጣታቸውን ለመቀሰር ነው። ዋግነር ቡርኪና ፋሶ ቢመጣ ምን እንደሚያደርግ ንጹሃን ዜጎችን መግደል እንደሆነ ይህን በማሊ ተመልክተነዋል። በኔዘርላንድ የሚገኝ ክሊንግን ደኤል የተሰኘ ጥናት አጥኚ ተቋም ተመራማሪ የሆኑት አንድሪው ሌቦቪች በበኩላቸው አዲሱ ጁንታ ለቡርኪና ፋሶ እና አጠቃላይ ቀጠናው ደህንነት ምን ሚና እንዳለው ይህን ብለዋል። ቀድሞውንም አስቸጋሪ የጸጥታ ሁኔታ ነው ያለው። ስለዚህ ተጨማሪ ታጣቂ ኃይሎቹን የትዕዛዝ ሰንሰለቱንና በመካሄድ ላይ ያሉ ተግባራትን የበለጠ የሚያናጋ ማንኛውም ተግባር አሉታዊ ተጽዕኖ ይኖረዋል። ቀድሞውንም አነስተኛ የነበረውን ቀጠናዊ ትብብር የበለጠ ውስብስብና አስቸጋሪ ያደርገዋል። በቡርኪና ፋሶ ባለው ግጭት ምክንያት በሺዎች የሚቆጠሩ ሰዎች የሞቱ ሲሆን ወደ ሁለት ሚሊየን የሚጠጉ ሰዎች ደግሞ ከቤት ንብረታቸው ተፈናቅለዋል። አመሰግናለሁ ስመኝሽ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ጤና ነክ ቅንብር ነው። ከትላንት በስቲያ ሰኞ የመጀመሪያውን ክፍል አሰምተናችሁ ነበር። ወይዘሮ ክብራ ከበደ ይባላሉ። ፓርኪንሰንስ የተባለ የህመም አይነት ታማሚ ናቸው። እንቅስቃሴና ንግግርን ጨምሮ ሰውነትን እንደ ልብ ማዘዝ አዳጋች የሚያደርግና እጅግም ለበረታ ሁከት ለሚዳርገው ለዚህ ህመም የተጋለጡ ሌሎች ወገኖችን የሚረዳ የበጎ አድራጎት ድርጅት መስርተው በማገልገል ላይ ይገኛሉ። ወይዘሮ ክብራ እንዲህ ባለው ፈታኝ ህመም ሳይገዙ ወይም ሳይገቱ ምሳሌ የሚሆን ስራም እየሰሩ ናቸው። ገብረ ሚካኤል ገብረ መድኅን የመጀመሪያውን ክፍል አሰምቶን ቀጠሮ ስትነበር ነበር ያዕቆብ ነው። እልባት ካደረግንበት እንጀምራለን። አሁን ወደ ሰባት መቶ የሚሆኑ ተረጂዎች አሉን ብለሽናል እና ምንድነው? እንዴት ነው የምትረዷቸው? ምንድነው የምትሰጧቸው? እነዚህ ሰባት መቶ በጣም ችግረኞች ናቸው ሁሉም እና ምን ማለት ነው? እነሱ ሰርተው መብላት አይችልም። እነሱን የሚቃከ አንድ ሰው መስራት አይችልም ምክንያቱም ይወድቃሉ ወይም መድኃኒታቸው ሰዓት የሚሰጣቸው ያወጣሉ ወይም እንትን ምግብ ምግብ የሚሰጣቸው ያወጣሉ። እና እንዳይወድቁ እና እንዳይወደቅ ደግሞ ይበለጥ እንዳይጎዱ ስለሚታሰብ አነስታ ያስፈልጋል። ግድ ነው በቃ። እና ሁለት ሰዎች ሳይሰሩ ሲቀሩ በጣም ቤቱ ይቸገራል። ነው እኮናቸው በጣም ይወድቃል። ስለዚህ መድኃኒት መጣት ማይችልም አብዛኞች እና ኦልሞስት ሁሉም አይችሉም ማለት ይቻላል አባላቻቸን እና እነሱ መድኃኒት ነፃ የሚያገኙበት መንገድ ተደራድረን እኛ በየወሩ እየሄድን እንከፍላለን። እሱ በነፃ ይወስዳሉ። ብርድ ልብስ እንሰጣቸዋለን። ራቆታቸው ያህል ልብስ ሰዎችም አሉ። የቀን ልብስ የሚያስፈልጋቸው እነሱ እንሰጣቸዋለን። እንትን ሽንት ቤታቸው ብሯድ የሆነ ሰዎች አሉ። በእግ ማለት አትችልም። በፓርክ ነው እና እየወደቁ ወደ ቆሻሻ እየተደባለቁ በጣም የሚያሳዝኑ ነበር። እነሱ ደግሞ ሽንት ቤት እንሰራላቸዋለን። አሁን ግን ሽንት ቤት በጣም ስለተወደደብን በሞባይል ሽንት ቤት ነው የምንሰጣቸው። መነፀር ሐኪም የሚያዘላቸው እንሰጣቸዋለን። ትምህርት እንሰጣቸዋለን። ስልጠና እንዴት አድርገው እንደመከባር ኖር እንደለባቸው እና ደግሞ እንደ አስተማሚዎችም ስልጠና እንሰጣለን ሁሉ ነገር ምግብ፣ ለምሳሌ ኮሮና ጊዜ ምግብ እንሰጣቸዋለን። ዘይት ምናምን እንሰጣቸዋለን እና እንደዚህ እንደዚህ ያደረገ ነው። በከረን ሳፖርት አክቲቪቲ የምንሰራው ሰምተው መቶ የተወሰነ ዘጠኝ መቶ ሃምሳ ዘጠኝ መቶ ሰባ አካባቢ ናቸው። ከእነሱ ሦስት መቶ ያለው ሞተዋል፣ በእድሜያቸው ማለት ነው። ሌሎች ግን ግማሾቹ አልጋ ይዘዋል፣ ግማሾቹ አልጋ ያልያዙ ድረስ እኛ ጋር ይመጣሉ፣ ወደ ስልጠና ይመጣሉ። እንቅስቃሴ እንዳያደርጉ ነው አራዳ ፍየ ትራፍ እንዲሰሩ እንፈልጋለን እና እነሱ እነሱ እንትን አለን እና ቤት ለቤት የሚኬደው እንትን ህመምተኞች መነሳት የማይችል ከሆነ እዛ ሄደ ሁለት ነርሶች አሉን በየተፋፍለውታል አንድም እንትን ወደ እንትን አድርሰሽ ነው ሶስት ናቸው

ለህብረተሰቡ የምታስተላልፊው መልእክት ምንድን ነው? ህብረተሰቡ እኛ እንደ ማንኛው ህመምተኛ ህመምተኛ ማለት ተገንዝቦ አስፈላጊውን እንክብካቤ እንዲያደርግልን። ፓርክንሰን ማለት መነሻ ምክንያት የማይታወቅ መሆኑ፣ እየዋሰበት የሚሄድ አንዴ ከጀመረ ማቆም የማይቻል ህመም ነው እና እንደ ማንኛው ህመምተኛ ህመማንም እንዲያቀርባቸውና እንዲያገዟቸው ነው። ጎረቤት ካለ እንጠያይቁ እንዲጠይቋቸው እነሱ ሲመጡ መተተኛ ነው ሃይማኖተኛ ነው ብለው እንዳያደርጋቸው ዲስክሪሚኔት እንዳያደርገቸው በሚቻለው አቅም እንዲረዳቸው ነው ማዛሰው። ይኛ ደግሞ ያው እኛም እነሱን እንዋለን ነው። ገንዘብ ካላገኘ ምንም እንትስብረን እንዲረዱን፣ እኛ ድርጅትም እንዲረዱ እና የሚስራው ስራ እንዲያድንቁለት ትፈልጋል ነው። በጣም ችግር አለ። በጣም ትችግረናል ገንዘብ ድሮ ይረዳን የነበረው ድርጅትም ሰው አምስት ፐርሰንት ነው እንጂ ሀያ አምስት ፐርሰንት ራሳችሁ ይቻሉ ብለናል። እና ሀያ አምስት ፐርሰንት ለማግኘት በጣም ተቸግረናልና የምትሰሙን ያላቸው እንድትረዱን መንግስትም ሆን ግለሰብ ሆን የፈለገው ይሁን ብቻ እላት እንዲያደርግልን በጣም እንፈልጋለን። ሌላ ደሞ ህምተኞች አሰባሰብ እንደማኖር ሴንተር ያስፈልገናል። ሴንተር ትንሽ ግቢ ያለው እነዚህን መሳሪያዎችም ማቋሚ የሚቻልበት ግቢ ያለው ብናገኝ በጣም እንፈልጋለን እና መንግስትም ህዝብ እንድርረ እንፈልጋለን። የ2014 ዓመተ ምህረት የበጎ ሰው ተሸላሚ ነበርሽ እና ምን ተሰማሽ? ለስራሽ ምን ትርጉም ይሰጥሻል? ይሄ ሽልማት ው ደስ ነው ያለኝ። ምክንያቱም ዋናው ነገሩ አዌርነት መፍጠር ነው ግንዛቤ መፍጠር ነው የሚሰራው ሰዎቹ በዛን ሽልማት ሲያዩ እንዲ ችልማናት ፓርኪንሰን ደሞ ምን ነው ብሎ ለመመራመር ይጀምራሉ። እና ብዙ ብዙ ባዩ ቁጥር ብዙ ሰው ስለ ፓርኪንሰን እውቀት ይኖራል የሚል ግምት ሀሳብ አለኝ። እና በጎ ሰው መባሌ በጣም ደስ ብሎኛል። ምክንያቱም አውረነት ይፈጥራሉ በእኔ ምክንያት ድርጅቱና መምተኞችም ህዝቡ ይረዳቻል የሚል እምነት ወይዘሮ ክብራ ከበደ በጣም ነው የማመሰግነው። በአሜሪካ ድምፅ ስም አመሰግናለሁ። አመሰግናለሁ። እኔም ገብረ ሚካኤልንና ልዩ ሥራ እየሰሩ ያሉትን በምሳሌነትም የሚነሱትን ወይዘሮ ክብራ ከበደን እናመሰግናለን። አድማጮች ወደ መጨረሻው ቅንብር ነው በፍጥነት የሚሻገረው። በኢትዮጵያ የሚገኙ የተፈጥሮ ሀብትና ዱር እንስሳት እየተመናመኑ አንዳንዶችም የመጥፋት አደጋ ውስጥ ይገኛሉ ይላል ተከታዩ ዘገባ። ከሀሮማያ ዩኒቨርሲቲ በባዮሎጂ ትምህርት የተመረቀችውና በተፈጥሮ ሀብት ላይ የተጋረጡ ፈተናዎች ያሳሰባት አቢጊያ ሲሳይ የዱር እንስሳትን ያጋለጡ እንደ አየር ንብረት ለውጥ፣ ህገወጥ ሰፈራ፣ አደንና ሌሎች ተፈጥሯዊና ሰው ሰራሽ አደጋዎች ዙሪያ ለመመረቂያዋ ያደረገችውን ዳሰሳ በአገር አቀፍ ደረጃ ተሸላሚ ያደረጋት ነው። አቢግያን ስምኝሽ ቆያ አነጋግራታለች። እነሆ ባጭሩ በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ዛሬ የመጥፋት አደጋ ተጋርጦበታል። የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩት ሲሆን አሁን 320 ብቻ ቀርተዋል። በአዲስ አበባ ተወልዳ ላደገችውና ከዝሆኖች መጠለያው በቅርብ ርቀት ላይ ከሚገኘው ከአሮማያ ዩኒቨርሲቲ በባዮሎጂ ትምህርት ከፍተኛ ውጤት በማምጣት ለተመረቀችው አቢጊያ ሲሳይ ይሄ አስደንጋጭ እውቀት ነው። ይህ የነበረ ሀሳቤ ምናምን በምማርበት ታይም ግን ባዮሎጂ ካሌጅ ስለገባሁ መማር ስጀምር አንድ ዶክተር አንተነህ የሚባሉ መምህሬ ኮንዘርቬሽን ማናጅመንት ኮርስ ይሆናል ና እሳቸው በጣም ሲሲነዱ በጣም ሞቲቬት ያደረገ በጣም በቃ ማናስባቸው የተረሱ ማለት ብዙ ዋጋ ማሰጣቸው ግን፣ በጣም ቫሉየብል የሆኑ በጣም በጣም ለሀገር ትልቅ ትልቅ ነገር ማስገኘት የሚችሉ የቱሪዝም ዘርፉን የሚደግፉ በዛ አካባቢ ድሮ እንስሳቶች በሚገኙበት ቦታ ያሉ ሶሳይቲዎች መደገፍ የሚችሉ በጣም ብርቅና ውድ የሆኑ ነገሮች ናቸው እና ሞሮክ ደግሞ ዚ ሀገር ጋር ብዙ ትኩረት ነገር አልሰጣቸውም። ላይ ቅንጦት ይመስለናል። የዱር እንስሳትን መጠበቅ፣ እነሱም የሚመቻቸውን ኢንቫይሮንመንት ኩት ማድረግ፣ መከላከል፣ ለእነሱ የሚሰሩ ሰራተኞችን ሊኖሩ ማድረግ። ለምሳሌ ያው እኔ በጣም ሞትቤት ያደረገኝ ደግሞ እኔ ተማርኩ ከአረማያ ዩኒቨርሲቲ ነው ይሻለ ና ባቢሌ ከአረማያ ትንሽ ኪሎሜትር አቅብሎ ባቢሌ የኤሌፋንት ሳንክቸሪ ያለ ነው በጣም በጣም በሚያሳዝን ሁኔታ በቃ የተጎዱ ናቸው። ሶሳይቲ ብዙ ሽማ ያደርጋቸው ናቸው። በጣም እየተገደሉ ያሉ ና በቁጥር ደግሞ እያነሱ ነው። አሁን ላይ በጣም ቁጥራቸው እየመነመነ ነው ያለ ና እሳቸው የአስተማሪም ዶክተር እዛ ላይ ሪሰርቻቸውን ሰርተው ነበረ በዛም ታይምቃቸው ሲያስተርዱ ና የምር በቃ ይህ ነገር ምን የሆነ አሻራ መጣር አለብን፣ የሆነ ነገር ማወቅ አለብን። ስለዚህ ነገር አቴንሽን እንደሚፈልግ ለሰዎች ነገር አለብን የሚለው ነገር ነው ሞቲቬት ያደረገን እና ሞር ስለነሱ እንዳነብ እንዳውቅ ያደረገን። አንቺ በጥናትሽ ምን አይነት ስጋቶችን መለየት ቻልሽ? ለምሳሌ ሰው ሰራሽ የሆነ ነገር ለምሳሌ አሁን እኛ በምኖርበት ሶሳይቲ ጫት በጣም ከላል

ዝሆኖቹ ያው ቦታቸው ነው ያለ ቦታቸው የመጡት ሰዎቹ ናቸው። እና በሆኖቹ መጥተው ልክ ጫት ውስጥ ምናምን ሲገቡት ጫቱ እንዳውም እያደረጋሉ ዛን ይገደላሉ፣ እነዚህ ዝሆኖች ማለት ነው። እና የመጀመሪያው ነገር ያልኩት ይሄ የሰው ኢንተርቬሽን ሰው በጣም ኢንተርቪ ያደርጋል ይመስለኛል። ለምሳሌ መንገድ ይኖራል አይደል? መሀል ላይ እና እንደዚህ ሳቶች ሲመጡ በመኪና አደጋ ይደርስባቸዋል፣ ይገጫሉ፣ ይሞታሉ። እና ደግሞ የሚኖሩበትን ቦታ መጠጫት፣ ማጥፋት፣ ማውደት እነዚህ ነገሮችን እንደ ችግር ይቆጠራሉ ማለት ነው። ከአቢጋኤል ጋር ያደረገችው ቆይታ ስምኝሽ ረዘም ያለ ነው። ሙሉ ዘገባውን ወይም ሙሉ ቃለ ምልልሳቸውን በድረ ገጻችንና በማህበራዊ ገጾቻችን ላይ እናኖራለን። አድማጮች ለምሽቱ የያዝነውን በዚሁ ማብቃታችን ነው። ያስተናገድኳቸው አሉ ከበደ ከአቀናባሪው ብርሃን ኃይሉ እና ከተቀሩ ባልደረቦቻችን ጋር በዚሁ የተሰናበትን። ነገ ምሽት ከልዩ ልዩ ዝግጅቶች ጋር እንመለሳለን። ሰላም፣ ደህና አደሩ።